make a ከአመታት ወዲህ በፎቶግራፍ ጥበብ ስሙ የሚዘወተር ሰው ሆኗል። የፎቶግራፍ ባለሙያ የሆንኩት ሰዓሊ መሆን ስላልቻልኩ ነው እያለ የሚቀልደው መክበብ ከስነ ስዕል እና ከቀለማት እንዲሁም ከብርሃን ጋር የተዋወቀው ገና በልጅነቱ ነው። ድሮ አባቴ ክረምት ክረምት ስዕል ያስተምረን ነበረ። ስዕል ትምህርት ቤት አርክቴክት እንድንሆን ነበር የሚፈልገት። ትዝ ይለኛል። ከዛ አንድ ዩኒቨርሲቲ ተመደብኩኝ። ና እዛ ዩኒቨርሲቲ እንዳቀድኩት አልሄደም። ከዛ እዚህ መጥቼ የፎቶ ሙያውንና ቢዝነስ አድሚኒስትሬሽንን ደግሞ በማታ እያደረኩኝ እሱን ጀመርኩት። በድሮ የተጠነሰ ሀሳብ ነው። አባቴ አርክቴክት እንድንሆን ይፈልግ የነበረው ነገር በጣም ከስዕል ጋር እንል ስለነበረ፣ በአክስቴም ደግሞ የድሮ ባለቤቷ በጣም ብዙ የስዕል መጽሐፎች ነበሩትና ያን ነገር አብሮ ተያይዞ የመጣ ነው። እና ሁሌ እላለሁ እኔ ፎቶግራፈር የሆንኩት ሳሊሞን መሆን ማልችነው እያልኩ ቀደት ነበር በትልፍ ጊዜ እዚህ I've been a school of fine Arts in Milan. ኢንላይትመንት የሚላለ ዛም ለብቻዬ በተለያየ ጊዜ ወስጃለሁ። ድሮ ደግሞ ያው ክረምት ትምህርት ሲዘጋ ሶስት ሶስት ሶስት ወር እያለ ነበር፣ እና ሰው ያው በሞላ ጎደል ወደ ሁለት አመት የሚሆን አካባቢ ኮርስ ወስጃለሁ። ግን ከዛም በላይ ደግሞ በጣም ብዙ ጓደኞቼ ሳሪዎች ናቸው እና ከእነሱ ጋር ታማንሸራሸራ አለ፣ ከቀለም ጋር መዋል አለ፣ ከቅጥረ ጋር መዋል አለ። እሱ እሱም ተጽዕኖ ነበረው። ከአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት በንግድ ስራ አስተዳደር ተመርቆ ከወጣ በኋላ በግራፊክስ ጥበብ ስራ መጀመሩ የሚገልጸውን የሚገልጸው መክበብ የግራፊክስ ወይንም የንድፍ ስራና የፎቶግራፍ ስራ ተያያዥ መሆናቸውን በመረዳቱም ፎቶግራፍ ማንሳት እንደጀመረ ይናገራል። መክበብ የመጀመሪያውን ሙሉ የባለሙያ ወይም የፕሮፌሽናል ካሜራ እንዴት ከቅን ወዳጅ እንደተቀበለውም እንዲህ ያስታውሳል። መጀመሪያ ዲስል ለበኛግኙ አንድ በጣም ቆሪ በጓደኝ ዲስል ነበረው እና ምን ያህል እየጣርኩ እየሞከርኩ እንደነበር ሲያይ ያን ካሜራ አዋሴ አዋሰኝና ምናሬኝ ሰርተህ የራስህን ስለቻገዛ ተመልስልኛለ አ ከዛ በተዛ ነበር የጀመርኩ ትናንሽ ስራዎች መስራት ጀመርኩኝ ን ወደ ሶስት አመት ሰርቸ ከዛ በዚህ በዛ ብዬ ልክ ካሜራውን ስገዛ ያንን የመጀመሪያ ካሜራ እሱ አዋሰኝን ካሜራ መልስለት ሄድኩ በጣም አመሰግናለሁ ይህንን ስለዋስገኝ እና አሁን የራሴ መግዛት ሽያለሁ እና ሆና በቃል አንተ በቃለ አስገባኝ መሰረት ሲ ካሜራ በቃሌ መሰረት መልሻለሁ ብዬ ሰጠው ስሰጠው ምናለኝ አንተ ልክ እንዳንተ የተቸገረ አንድ ሰው ፈልግና ያን ካሜራ ስተዋል። በጣም ቅንሳ ነው በጣም ለእኔ በጣም ትልቅ ብዙ ነገሮች ያስተማኝ ሰው። ከዛ በዛን ጊዜ በጣም ግራለኝ፣ እኔ ለማለስተው የሚለው ጥያቄ። ከዛ አጋጣሚ የእሱ ጓደኛ አንድ ልጅ እንዲ ጀምር ነው ምናምና ነግሮት ነበር እና ሂድና ለሱ ስተዋል ቼ ነገርኩት። ለሱ ሰተዋል እኔ ያሳለፍኩትን ታሪክ ነገርኩት። አንተ ስጨርስ ለሱ መለስላት አዲስ ፎቶፌስትን ጨምሮ የተለያዩ የፎቶግራፍ አውደ ርዕዮችና ትዕይንቶች ላይ የሚሳተፈው መክብብ አሁን የደረሰበት ላይ ለመድረስ ታዲያ በግሉ ብዙ መታገሉን ነው የሚያስታውሰው። በዋናነት ከድረ ገጽ ላይ የሚገኝ ትምህርት ብቻውን በቂ አለመሆኑን በመረዳት በሙያው ትልቅ ደረጃ ላይ የደረሱ ባለሙያዎች ጋር ተጠግቶ መስራት እንዳለበት መረዳቱንና መንገዱን እንዲመሩትም እርዳታ ማፈላለግ መጀመሩን ይገልጻል። ይሄ ሂደት ታዲያ አሁን ለደረሰበት ስኬቱ ብነት ለሚያነሳት ከዓለም አቀፍ የፎቶግራፍ ባለሙያና የሙዚየም ኃላፊ አይዳ ሙሉነህ ጋር እንዳገናኘ ይገልጻል። አስተማሪ ስለጋ ነው እና ያው የኢንተርኔትን ከባዱ ነገር ምንድን ነው? ሁሉ የምታውቂውን ነገር ነው ሰርች የምታደረጊ ብዛችሁ ጋር መሽከርከር ይሆናል። ሱዳን ያለ አላካሄር የሚባል ፎቶ ፎቶግራፍ አላገኘኝ። ከዛ በቃ እዛ መጥቼ ፎቶ መማር ፈልጋለው አልኩት ስለው አይዳ ሙሉነህን ታውቃትም ወይ ብሎ ከአይዳ ጋር አገናኘኝ እሱ አይዳን አገኘዋል። አይዳን ካገኘዋት በኋላ በጣም ብዙ ነገሮች መረዳት ቻልኩ፣ መማር ቻልኩ። እሷም እንደ ቀለም ትምህርት ነው ፎቶን መማር የጀመረው ሄዳለው። እሷ የምትሰራው ያለው ኤዲት፣ እንዴት እንደምታረቅ ያለው እሷም ይህንን አርግ፣ ይህን ላይፍ እንደዚህ አድርግ እሱን እባላለው አገዛት አለው ፎቶዋን እንዴት ኤዲት እንደምታረግ ታሳይኛለች እንዴት መቆረጥ እንዳለበት ታሳየኛለች እና በእሷ በኩል ደግሞ ይሄ ለአዲስ ፎቶ ፌስት የሚባለው የፎቶ ፌስቲቫል በአዲስ አበባ ላይ ደረገው የፎቶ ፌስቲቫል የተለያዩ ፎቶግራፊዎች ሲመጡ ከእነሱ ጋር የሀሳብ መለዋወቅ የልምድ መለዋወቅ እንዲኖር እሱሱ እድል ተፈጠረና አድማሱ ሰፋ ማለት ነው። ያ ነበረ ትልቅ የእኔ የፎቶ ስራ ላይ ለውጥ ያመጣው እንደ እንደሱ አይነት ሰዎች ደግሞ ለአንድ ሀገር ለወጣቱ በተለይ ምን ያህል ምስፎ እንደሆኑ ነግሻችንም ማለት ነው። አሁን እሱ ባትኖር እኔ ያለውንም እኔ ባልኖር ደግሞ ከኔ ስር ያሉ ልጆች አይኖሩም። እንደዛ እያለ በጣም ተያያዥ የትውልድ ጥያቄ የሆነ ይመጣል። መክብብ ስራዎቹ ሀሳብን ምናባዊ በሆነ መንገድ በመግለጽ በጊዜም ሆነ በተለያዩ ቅብብሎች ውስጥ ያሉና የጎደሉ ብሎ የሚያስባቸውን ነገሮች በመሙላት የአሁኑን እየከተቡ የኋላውን በምናብ መቃኘት ላይ እንደሚያተኩሩና ይህንን ለማድረግም ፎቶዎቹን ከማንሳቱ በፊት ሀሳቡን መጻፉ እንደጠቆሙም ይገልጻል። ለማስተማራቸው ፎቶግራፎች የምነገረው ነገር ምንድን ነው? አንድ መጽሐፍ በጣም አስፈላጊ ነገር ነው ብይ ነው የምነግራቸው። እኔም መጽሐፍ ስጨምር ነው ስራዎች የተቀየሩ የመጡ የሰራው ከባድ ፓርት ምንድን ነው? የራስሽን አካባቢ በአዲስ አይነት ማየት ነው ከባድ። አሁን ውጭ ሲሄድ ሰው ሁሉም ነገር ብልክ የሆነበት፣ ግን የራስሽን አካባቢ እንዴት ነው ብልክ አድርገሽ ምት እንዴት ነው ቦታ ምሰጭ። እሱም ደግሞ እየጻፍሽ እያሰላሰልሽ ካላየሽ ማንሳቱ ምንም ሴንስ ላይሰጥ ይችላል። አንድ እሱ ነው። ሁለተኛ ሰው የሚያስበው በሚያውቀው ቃል ነው። የሚያውቀው ቃል ደግሞ መዳበር የሚችለው በሚያነበው ነገር ነው። የፎቶግራፍ ጥበብ ባለሙያው መክበብ ታደሰ ጉጉት የተሰኘ የፈጠራ ባለሙያዎችን ከህዝብ ጋር የሚያስተዋውቅ ነጻ የድረገጽ መጽሔትም አጋር መስራች ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።